the voice of America. የሀሮማያ ዩኒቨርስቲ በዩኒቨርስቲው ሰላማዊ መማርና ማስተማር እንዳይኖር አድርገዋል ባላቸው ተማሪዎችና መምህራን ላይ እርምጃ ወሰደ። ሁለት ተማሪዎች ሙሉ በሙሉ ሲሰናበቱ ሰባ አምስቱ ደግሞ ለሁለት ዓመታት ከትምህርት ታግደዋል። ሁለት መምህራንም እንዲሁ የዲስፕሊን እርምጃ ተወስዶባቸዋል። አዲስ ቸኮል ዝርዝር ዘገባ ልኮልናል። በዩኒቨርስቲው ሰላማዊ መማር ማስተማር እንዳይኖር በተደራጀ ሁኔታ ሰላማዊ ተማሪዎች ላይ ጥቃት በማድረስ ሕገወጥ ሰልፍ በማደራጀት በቡድን ተደራጅተው በማንነት ላይ ጥቃት በማድረስ እና በሕገወጥ ሰልፍ ዩኒቨርስቲው ንብረት ውድመት ላይ በማድረስ ተጠያቂ ናቸው ያላቸውን ሁለት ተማሪዎች ሙሉ በሙሉ ሲያሰናብት ሰባ አምስቱን ደግሞ ለሁለት ዓመት ከትምህርት ገበታቸው እንዲታገዱ መወሰኑን አስታውቋል። በመግለጫው እንደተጠቀሰው እነኚህ እርምጃ የተወሰደባቸው ተማሪዎች በተለይ ባለፈው ታኅሳስ 30 በነበረው ተቃውሞ የዩኒቨርሲቲውን የቴክኖሎጂ ተቋም ሶስት ተሽከርካሪዎችን አውድመዋል። የባንክ ገንዘብ መክፈያ ወይም ኤቲኤም ማሽንን ሙሉ በሙሉ ከጥቅም ውጭ አድርገዋል። ዩኒቨርስቲው ላይም ከፍተኛ ውድመት እንዲደርስ እሳት አቀጣጥለዋል ተብሏል። ባለፈው ታኅሳስ 30 በምዕራብ ኦሮሚያ በመንግስት እየተወሰደ ያለውን እርምጃ በመቃወም በልዩ ልዩ ዩኒቨርሲቲዎች ተማሪዎች ተቃውሞ መውጣታቸውን ቪኦኤ መዘገቡ ይታወሳል። የአረማ ዩኒቨርሲቲ ከተማሪዎቹ ባሻገር ሁለት መምህራን ላይ የደሞዝ ቅጣትና የጽሁፍ ማስጠንቀቂያ እንዲደርሳቸው ማድረጉን አስታውቋል። በቀጣይም ተቋሙን የጥፋት አላማዎች ማራመጃ ሜዳ እንዲሆን ሁኔታዎችን ለማመቻቸት የሚሰሩ ተማሪዎች፣ መምህራንና የአስተዳደሩ ሰራተኞች ላይ በቀጣይ የማጣራት ስራ እሰራለሁ ብሏል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ